The voice of America be away. Yeah, Yameric Adams, Radio Tabian. ገናን ላከበራችሁ ሁሉ እንኳን አደረሳችሁ ጤና ይስጥልን። እሁድ ታህሳስ ሰላሳ ሁለት ሺህ ዘጠኝ ዓመተ ምህረት ከዋሽንግተን ዲሲ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የእሁድ ታህሳስ 30 2009 ዓ ም ስርጭታችን ጀመረ። አቃቤ ሰላም ቆምጫም ባው ነው የምባል አቃቤ ሰላም ማለት የቤተ ክርስቲያን ሹመት ነው ምሁራኑንም እግዚአብሔር እንደ ጻድቃን ያበርታው እንደ ሰማይታት ያጽናው እናንተ ጋዜጠኞች እንድትሆኑ ጥሩ ጥሩ እንደው በጎ በጎ ምክር ሰው ሊሰማ የሚገባውን ወጣቱ የሚመለስበትን ተቃዋሚዎችም እና ከመንግስት ጋራም ያለው ትንቅልቅ ደግሞ ወደ ሰላም የሚመጣበትን ነገር ሁሉ የበኩላችሁን እያደረጋችሁ ነው አሁንም ሳትሰሎችው በሰላም የምንኖርበትን የተመቻቸ እንዲሆን እንድታደርጉልን አዚያሉ እግዚአብሔር እንደው አቃቤ ሰላም ቆም ጫምባው ስለ ገና ካጫወቱን የተቀነጨበን የሰማችሁት ሊቃውንት እንደሚተርኩት ከሆነ ጌና የጽር ቃል ነው። ጌኔዮ ካለው የጽር ቃል የወጣ ሲሆን ልደት ማለት ነው። ብሔራውያን ሊቃውንትም ይህን ይዘው ገኒን ገኒኖት ካለው የግዕዝ ግስ ያወጡትና ንዑስ አንቀጽ አውጥተው ገናና የሆነ የክርስቶስ የልደት በዓል በማለት ይፈቱታል። መጋቤ አዲስ ሮዳስ ታደሰ የምስራቅ ፀሐይ መድኃኔዓለም የትርጓሜ መምህርና የስብከተ ወንጌል ኃላፊ፣ እንዲሁም በአዲስ አበባ ዩኒቨርሲቲ በጥንታዊ ጽሑፍ ጥናት እጩ ዶክተር ናቸው። የገና ዝማሪዎችም አሉን። ግን ድምደማ ትርት ያለበት ለህዝብ ነው። እንግዲህ በእውነት እነጋገር መገምገም ያለበት ህዝብ ነው። አሁን የተካሄደ ነው፣ ካብሬ ነው፣ ካብሬ ነው፣ የሚገማገም ነው በዛ እርስ በርስ አንዱ ከአንዱ ጤነኛ ስላልሆነ አይነካኩም። ከዚያም አልፈ ተርፎ ድርጅታዊ ግምገማ እንጂ ህዝባዊ ግምገማ አይደለም እኮ እየተካሄደ ያለ። የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን ናቸው። ስለ ተሀድሶና ስለ ግምገማ ይነግሩናል። አዘጋጅና አስተናጋጆች ጽዮን ግርማና ሶሎሞን አባተንን አብራችሁን አምሹ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናምሽታችኋል ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የአይቮሪ ኮስት ፕሬዚደንት አላሳን ዋታራ ትላንት ለአጭር ጊዜ ካመፁ ወታደሮች ጋር ስምምነት ደርሻለሁ ይላሉ የተባለው ስምምነት ግን ከሁለት ሰዓት ባነሰ ጊዜ ውስጥ እየፈረሰ ይመስላል። አርብ ማታ አመፁ በተቀሰቀሰባት በሰሜናዊቷ ከተማ በቡዋኬ ያሉ ወታደሮች ላቀረቡት የገንዘብ ድጎማ በፕሬዚደንቱ የተሰጠውን ምላሽ በቂ አይደለም ሲሉ ውድቅ አድርገውታል። በክላሽንኮቭ ጠመንጃ እና ሌሎች ከባድ መሳሪያዎች ወደ ሰማይ የሚተኩሱ ቁጡ ወታደሮች የሀገሪቱን መከላከያ ሚኒስትርና ሌሎች ባለሥልጣናት በአንድ የመንግሥት መሥሪያ ቤት ውስጥ አግተዋል መባሉ ተዘግቧል። ከመከላከያ ሚኒስትሩ አሌን ሪቻርድ ዶንዋሂ በተጨማሪ የቦዋኬ ከተማ ከንቲባ የመንግሥት ተወካዮችና ጋዜጠኞች ከታገቱት መካከል ይገኛሉ። በፕሬዝደንቱ ቃል የተገባላቸው የገንዘብ ድጎማና የኑሮ ማሻሻያ በመጪው ሳምንት ሳይሆን አሁኑኑ እንዲከፈላቸው ነው ወታደሮቹ የሚጠይቁት። አሁን ከመሸ በደረሰን ተጨማሪ ዘገባ መሠረት ለበርካታ ሰዓታት ታግተው የቆዩት መከላከያ ሚኒስትሩና ሌሎች ባለሥልጣናት ተለቀዋል። በቧዋኬ ያሉ አብዛኞቹ አድማ የመት ወታደሮች የቀድሞ ሽምቅ ተዋጊዎች የነበሩና ወደ ብሔራዊ ጦሩ የተቀላቀሉ ናቸው። አርብ ዕለት በቧዋኬ የተቀሰቀሰው ወታደራዊ ዐመፅ በማግስቱ ቅዳሜ ወደ በርካታ ሌሎች የአገሪቱ ግዛቶች በስፋት ተሰራጭቶ ታይቷል። መንግስታቸው በቦኮ ሐራም የተጠለፉና አሁንም የታገቱ ልጃገረዶችን ለማስለቀቅ የያዘውን ጥረት እንደሚቀጥል የናይጄሪያው ፕሬዝደንት ሙሐማዱ ቡሃሪ አስታውቀዋል። ፕሬዝደንቱ ልጃገረዶቹ የተጠለፉበት አንድ ሺህኛ ቀን በታሰበበት በዛሬው ዕለት ሲናገሩ የቺቦክ ማኅበረሰብ ናይጄሪያ ብሎም ዓለም የልጃገረዶቹን በቅርብ ቀናት ውስጥ መመለስ ያያል ብዬ ተስፋ አደርጋለሁ ብለዋል። ከተጠለፉት መካከል አንዳንዶቹን በማግኘት ለተጫወቱት ሚናም ፕሬዚዳንት ቡሃሪ የሀገሪቱን የደህንነት ጥበቃ መስሪያ ቤት ሠራተኞች አመስግነዋል። በአንድ ፍልስጤማዊ ይነዳ የነበረ ከባድ መኪና ሆን ተብሎ በእስራኤል ወታደሮች ላይ ባደረሰው ጥቃት አራቱን ገድሎ ሌሎች አስራ አምስት ማቁሰሉን ፖሊስ አስታውቋል። ከተጎዱት መካከል አንደኛው እስራኤላዊ ለሕይወቱ ያሰገዋል ተብሏል። የፖሊስ ቃል አቀባይ ይህን የዛሬውን ጥቃት የሽብርና ከባድ መኪናን በሰዎች ላይ በመንዳት የተካሄደ አሰቃቂ ተግባር ሲል ጠርቶታል። ባለሥልጣናት ስለ ሁኔታው ሲገልጹ ጥቃቱ የደረሰባቸው የእስራኤል ወታደሮች አርሞን ሆናዚቭ አደባባይ ከአውቶቡስ ሲወርዱ ከባዱ መኪና ምልክት ሳይሰጥና ሳያስጠነቅቅ በቀጥታ በወታደሮቹ ላይ ሄዷል ብለዋል። የከባድ መኪናው አሽከርካሪ ፍልስጤማዊ ወዲያውኑ ተተኩሶበት መገደሉንም ባለሥልጣኑ አስረድተዋል። በኢራቅ ዋና ከተማ በባግዳድ ሁለት የአጥፍቶ ጠፊ ቦምብ ጥቃቶች በትንሹ ለሃያ ሰዎች ሕይወት መጥፋት ምክንያት መሆናቸውን ባለሥልጣናት አስታውቀዋል። መኪና ላይ የተጠመደውን አንደኛውን ቦምብ አጥፍቶ ጠፊው ያፈነዳው አብዛኞቹ የሺዓ ሙስሊሞች በሚኖሩበት ቀበሌ በሚገኝ የገበያ መግቢያ በር ላይ ነው። በዚህኛው ጥቃት አስራ ሶስት ሰዎች ተገለዋል። ኃላፊነቱንም እስላማዊ መንግሥት ነኝ የሚለው ጽንፈኛ ቡድን ወስዷል። በሁለተኛው የባግዳድ አጥፍቶ ጠፊ ቦምብ ጥቃት ሰባት ሰዎች ተገለዋል። እነዚህ ጥቃቶች እየደረሱ ያሉት የኢራቅ ወታደሮች ነውጠኛውን ቡድን ከሞሱል ከተማ ለማስወጣት ዘመቻ በያዙበት ወቅት ነው። በፔንታገን ግምት በሞሱል አሁንም ከሦስት እስከ አምስት ሺህ የሚደርሱ የእስላማዊ መንግሥቱ ተዋጊዎች ይገኛሉ። በመጨረሻም ፍሎሪዳ አውሮፕላን ማረፊያ ውስጥ ተኩስ ከፍቶ ግድያ የፈጸመው ተጠርጣሪ ሁከት በመፍጠርና ሕይወት በማጥፋት ክስ ተመስርቶበታል። በሚያሚ የዩናይትድ ስቴትስ ጠቅላይ አቃቢ ሕግ ቢሮ መግለጫ መሠረት የ26 ዓመት ዕድሜ ያለው የቀድሞው የኢራቅ ወታደር ኤስቴባን ሳንቲያጎ አምስት ሰዎችን በመግደልና ሌሎች ስድስት በማኩሰል ተከሷል የተኩሱ ሩምታ በዓለም አቀፉ የፎርት ሎደርዴል አውሮፕላን ማረፊያ በሺዎች ለተቆጠሩ ሰዎች መተራመስ ምክንያት መሆኑን ታትቷል። ሳንቲያጎ ከተረጋገጠበት ይሙት በቃ ወይም የእድሜ ልክ ስርዓት ይጠብቀዋል። ነገ ፍርድ ቤት ይቀርባል ተብሎ ይጠበቃል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700ና በ15785 ኪሄርስ በ22 ሜትር ባንድ በ13615 በ13775ና በ13860 ኪሄርስ በ25 ሜትር ባንድ በ11720 በ11835 በ12110 እና በ12140 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ታህሳስ 30 2009 ዓመተ ምህረት ምሽት ፕሮግራም ነው። ቡላለነ ቃላለነ ለነ አሁን ወደ መጀመሪያ ዝግጅታችን እንዝለቅ። የኢትዮጵያ ፖለቲካ። የኢትዮጵያ መንግስትና ገዢው ኢህአዲግ በተሃድሶ እንቅስቃሴ ውስጥ መሆናቸውን እየገለጹ ነው። ይህ ሁኔታ የሀገሪቱን ተቃዋሚዎች ምን ያህል አሳምኗል? ሰለሞን አባተ የመኢአድን ዋና ጸሐፊ አቶ አዳነ ጥላሁንን አነጋግሯል። አቶ አዳነ ጥላሁን የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ ጤና ይስጥልኝ። እንደምናመሽው እንደምናመሽ አቶ ሰሎሞን፣ እንደምናመሻችሁ ሁላችሁም የአሜሪካ ድምፅ ሬዲዮ አዘጋጆች። እግዚአብሔር ይመስገን በጣም ደህና ነን። እንኳን አደረሰት ለብርሃን ልደቱ እና እንደ ፓርቲ መሪም ምናልባት ገናን የሚያከብሩ ከሆነ መልእክት የሚያስተላልፉት ካለ የገና መልእክት ልጠይቆት ነበረ የደወልኩት። እሺ። እንግዲህ ለኢትዮጵያ ሕዝብ በአጠቃላይ እንደዚሁም በኦርቶዶክስ እምነት ተከታዮች መልካም የገና በዓል እንዲሆን በራሴና በመላ ኢትዮጵያ አንድነት ድርጅት ስም አስተላልፋለሁ። አመሰግናለሁኝ። አቶ አዳነ እንግዲህ ገና ሲመጣ በተለይ በክርስትና ምዕመናን ዘንድ የተስፋ ጊዜም ነው፣ የብርሃን ጊዜ ነው ተብሎ ነው የሚታመነውና ለመሆኑ በዚህ በዘንድሮ ገና ላይ ቆመን ግን እርስዎ እንደ ተቃዋሚ ፖለቲካ ድርጅት መሪ በስፋትም እንደሚንቀሳቀስ እንደ አንጋፋም የፖለቲካ ድርጅት መሪ ምንድን ነው የሚመስለው የሰሞኑ ሁኔታ? ወደፊትስ ምን ይታየዎታል? አቶ አዳነ እንግዲህ ያው የሰሞኑ ሁኔታ ያው እንደምታየው አሁን ትንሽ ቀደም ሲል የነበረው የህዝብ የተቃውሞ መንፈሱ አሁን ትንሽ ቀዝቀዝ ብሏል እና ይህም ቅዝቃዜ የመጣው እንግዲህ መንግስት እንደሚለው በአስቸኳይ ጊዜ አዋጅ ያገኘው ስኬት ነው ነው የሚለው እንደኛ እምነት ደግሞ ያው የተዳፈነ እሳት ነው። ምክንያቱም የህዝቡ ጥያቄ አንድም የተመለሰ ነገር የለም እና መንግስት እየሄደበት ያለው አቅጣጫም ችግር ፈቺ በሆነ መልኩ አይደለም እየሄዳለው። እንግዲህ ወደፊት የሚሆነ ደግሞ እናያለን። ከዚህ ውጭ እንደ አንድ የፖለቲካ አመራር ወደፊት በህዝቡ ዙሪያ ላይ ምን ይታያል ያልክ ነው የመሰለኝ እንግዲህ ይህን በጋራ የምናየው ነው። ካለፈው የተለየ ምንም አይነት ነገር የለም። ልምሮ ድመቱ ጣራ መክቷል። በነገራችን ላይ ዶሮ ሶስት መቶ ብር ነው፣ እንግዲህ ዛሬ ሚገባ እንደሰማሁት፣ እንግዲህ እግዜር ያሳይህ። ዶሮ ሶስት መቶ ብር ማለት ያው በኢትዮጵያ ላይ ያለው ችግር እንዳለ ነው። እንግዲህ ይህንን እንግዲህ እግዚአብሔርም ሰውም ይፈተዋል ብለን እንጠብቃለን። ይህም አቶ አዳነ የኢትዮጵያ መንግስት እና በአጠቃላይ ደግሞ የፓርቲ ስርዓቱ ግምገማ ላይ እንደሆኑ እየተናገሩ ነው ያሉት። ባለስልጣናቱ የተለያዩ ባለስልጣናትም በተጠያቂነት እንደሚያዙ ስራዎች እየተሰሩ መሆኑን፣ እንደውም የአማራ ክልል የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሰሞኑን በሰጡን አንድ ማብራሪያ ወደ አምስት መቶ የሚሆኑ የፓርቲና የመንግስት ባለስልጣናት በተጠያቂነት ተገምግመው እንደነበረ፣ ከሁለት መቶ አርባ በላይ የሚሆኑ ጉዳያቸው በተለያየ ደረጃ በከፍተኛ ሁኔታ ሊታይ እንደሚችል አጣሪ ኮሚቴ ተቋቁሞ ደግሞ የሚቀርቡባቸው ብሶቶችም ካሉ ክሶችም ካሉ እንደሚታዩ ገልጸውልን ነበር እና ይሄ ሁኔታ ደግሞ በመላ ሀገሪቱ እየተካሄደ ያለ ነው ስለሚባል እናንተ እንዴት ነው የምትመለከቱት ይህንን የግምገማ ሁኔታ? ይሄ መንግስት አሁን ትንሽ የነበረበትን ውጥረት ለማስተንፈሻ የሚጠቀምበት መሳሪያ ነው። ከዛ ውጭ ምን ምንትን የለውም። እኔ አንድ ነገር ልንገርህ። በጣም የሚገርመኝ ነገር ትናንትና የአማራ ክልል የህዝብ ግንኙነት ናቸው አቶ ንጉስ ቅላሁን ሲናገሩ ሰምቻለሁ። ጥሩ ነው ግምገማ መካሄዳቸው ቆንጆ ነው። ምናልባት ትንሽ ነፍስ ሊያበጁም ስለሚችሉ ግን ማይተነካ ከላይ እኳ ይነካል። እሚገርምህ የበረደበት መሀል ያለ አነስተኛው ወይም ደግሞ በጣም ዝቅተኛ የሆነው ታድሪ አካባቢ ላይ ነው ሁሉ የሚዘመተው። ከመጀመሪያው ከፊትም ጀምሮ እስካሁን ድረስ ያን ያለው ላይ ያለው አመራር ማይተነካና ነው አሁን ይሄ

ከላይ አልነካም። መንካት ካለበት ከላይ አማራ ክልል ምን ውሰድ አቶ ገዱ አንዳርጋቸው ሲያስተወጥ ካጠፉ የማይነኩበት ምን ምክንያት አለ? በዛ ደረጃ ላይ አልተሄደም። እንደውም ተሽማሹ ሆኖ ቁጭ ያሉት ላይ በክልል ደረጃ ምናልባት ታች ያሉ የፈረደበት ካድሬ ሊመጣ ይችላል። ከዛ ውጭ ግን ስር የሰደደ ግምገማ አልተካሄደም። ይብን በሀገር አቀፍ በፌደራል ደረጃ ምነግርለን ሚኒስቴሮች ተነሱ፣ ሚኒስቴሮች ተተኩ። ያ እንግዲህ እንደምነዛም የተነሱት ሚኒስቴሮች ሲሆን ፊት ለፊት እንዳለው ያጡትን ስልጣን በጓሮ በኩል ነው እንደገና መልሶ በመስኮት በኩል ነው ያገኙት እና ይህ አይደለም ግምገማ ማለት ይህ አይደለም ስር መቀል የሆነ አካሄድ ማለት ይህ አይደለም በመጀመሪያ ደረጃ ላይ የሚኒስቴር ደረጃም ብለው በምንም ግምገማ ከመካሄዱ በፊት የህዝቡ ጥያቄ ምንድን ነው የእኛ ቅፋት ምንድን ነው የህዝብ ጥያቄ እስካሁን ድረስ ሀያ አምስት አመት ስንኖር የህዝቡን ጥያቄ መልሰናል አልመለስንም ካልመለስንስ እንደ ስንመልስ እኒህ ነገሮችን በመጀመሪያ በጥናት ደረጃ ላይ ተካቶ መካሄድ ነበር አንድ ሁለተኛ ግምገማው በማወቅ ያለበት ለህዝብ ነው። እንግዲህ በእውነት እነጋገር ካለ መገምገም ያለበት ህዝብ ነው። አሁን እየተካሄደ ነው ካድሬ በካድሬ ነው የሚገማገመው። በዛም እርስ በርስ አንዱ ከአንዱ ጤነኛ ስላልሆነ አይነካኩም። ከዚያም አልፎ ተርፎ ደግሞ ድርጅታዊ ግምገማ እንጂ ህዝባዊ ግምገማ አይደለም እኮ እየተካሄደ ያለው። ህዝቡ አቤት እያለ ያለው መልካም አስተዳደር ችግር አለብኝ፣ አሰራራችሁ ላይ ችግር አለ፣ ሙስና ውስጥ ተዘፍቃችኋል፣ ወዘተ ወዘተ አምባገነናዊ ስርአት ውስጥ ናችሁ ስለዚህ እኒህ ነገሮች ይስተካከሉልኝ እያለ እየጠየቀ ባለበት ሁኔታ ላይ በትክክል ግምገማ ተካሄዶ ይሄ ይሄ የሚፈታ የሚሉ ከሆነ ግምገማውን ማካሄድ ያለበት ሕዝብ ነው። ምክንያቱም እንደ አንድ ዲሞክራት ሀገር እንግዲህ ዲሞክራት ነው ስለሚሉ እነሱ ማለት ነው። በዲሞክራሲ ውስጥ እኮ ስልጣን የሚሰጡት ሕዝብ ነው። ስልጣን የሰጠህን ሕዝብ ደግሞ የሚነጥቀህም ሕዝብ ነው። ስለዚህ ግምገማው በትክክል ካር ተሰባለ መገምገም ያለበት አመራሩን በአጠቃላይ ሕዝቡ ነው። ይሄን ነው የማምነው። ከዛ ውጭ እየተካሄደ ያለ ይሄ ማስተንፈሻ ነገር ነው። ትናንት አቶ ንጉሱ ጥላሁን ሲናገሩ ሽምቻ ነው በአብዛኛው ብዙ ችግርና ለምሳሌ ዝም ብለው የተቀባቡ ነገሮችም አሉ። ለምሳሌ በዚህ በፖለቲካ ደረጃ ላይ እያሰብናቸው እንትን የለም መብታቸው ነው ወዘተ። እኔ ምሰድ ለምሳሌ ባለፈው ንግር ያለው እስካሁን ድረስ ከቤተሰብ ጋር መቀላቀል አልቻልኩም። እንዳሁም አሁን ለዙ ለአመት ባል ሄድ እንትም ብዬ ነበር። ገና ለገና ይመጣል ተብሎ ሰሜን ወሎ ወልዲያ ላይ በዞኑ አስተዳዳሪ ሰብሳቢነት የጸጥታ ገርቶ ኃላፊ ያቀረበው እንትን ከመጣ እንድታሰር የሚል ውሳኔ ነው የተወሰደብኝ። ስለዚህ ስላለመታሰር እስካሁን ድረስ አልሄድኩም። ቤተሰቡ እዛ ነው ያለው፣ ኔ ቤተሰብ እዛ ነው ኦልሞስት እንግዲህ ሲል ከሰኔ ጀምሮ እኔ እናቴ የምታብኝ ነው መጀመሪያ ያርኩት እንደውም እዛ ለቅሶ ላይ ሁሉ መቀበል ሳልችል ቀርቼ ነው የመጣሁት። እና የሚገርሙ ነገር እስካሁን ድረስ አንድ ነው። ሌላው ራሱ የጡረታ ደመወዝ እንኳ ሄጄ መቀበል ሳልችል ቀርቼ ለአምስት ወር እንትን ተብዬ ከስንት መከራ በኋላ ነው ወደ እንዲዛወርልኝ ያደረኩት እና ባለበት ደረጃ ላይ እኔ ለምን እንደሚዋሻ አይገባኝ ደግሞ ይሄ ደግሞ ምንድን ነው የሚያመጣው መሰልህ የባሰ እንዳውም እያራራቀ እያቃጠረ የሚሄድ እንትን ችግር ፈቼ አይደለም እየተካሄደ ያለው ነገር ሌላው ግምገማ መካሄድ ያለበት በህዝብ ነው ብለውኝ ነበር እና በምን አይነት መድረክ ላይ ነው ይሄ የህዝብ ግምገማ መካሄድ አለበት ብለው የሚያምኑት ባለስልጣናቱ እንደሚሉት ክፍት ነው መድረኩ ጥቆማዎች ከህዝቡ ይመጣሉ እነዛን እያየ እንፈትሻለን፣ እንመረምራለን ነው የሚሉት። ጦሩ እንግዲህ በመዋቅር ደረጃ ልምጣል። በቀበሌ ደረጃ የቀበሌ አመራር አለ። የቀበሌ አመራሩ በአጠቃላይ የኢህአደግ አባል ነው። የኢህአደግ አባል ያልሆነ የቀበሌ አመራር እንኳን ያን አይደለም። የድር ጥሩም ባለፊ እንትን አይልም። በአሁኑ ሰዓት ሁሉ ያው አነሰ ማደገም በአብዮታዊ ዲሞክራሲ ጸበል መጠመቅ አለበት። ይሄ ግድ ነው። ይሄ ሲሰራበት የኖረ ነው። እንበል ና እንግዲህ ከቀበሌ ልመሳይልህ። በቀበሌ የሚገኙ እነዚህ አመራሮች ለህዝብ ቀርቡ ላስቅፋት ያለ መሆኑ ተብሎ ነው መቅረብ ያለበት፣ ግልጽ የሆነ ውይይት። ከዛ በኋላ ህዝብ ተነስቶ ከታች ቅድም ካልኩ ጀምሮ ያለውን እገሌ እገሌ እገሌ ይሄን አድርገሃል፣ ይሄ እገሌ ደግሞ ይሄን አላደረክም። በዛ ደረጃ ነው መመጣት ያለበት። አሁን እኮ ኢህአደግ ላይ ትልቁ ችግር ምንድን ነው? ካድሬዎቹን ይሰበስባል። የቃልሲያንሱ ልጆች ናቸው በአጠቃላይ እንደዚያ። እንግዲህ በጣም ውስን በሆነ ነገር ለብ ለብ ይደረግና እዛው ላይ የሚነሱ ለምሳሌ አሁን እስቲ አማራ ክልል ነው የምወሰድ። አሁን ይሄ ሁለት መቶ ምናምን የሚባሉት በጣም እርግጠኛ ሆኜ ነው የምነግርህ፣ ከላይ በጭራሽ አይኖራችሁም። እታች ያለ አሁንም ካድሬ ነው እንትን የሚደረገው። ስለዚህ የህዝብ ግምገማ የሚባለው ብለህ ህዝብ እያንዳንዱ ኃላፊነት የተሰጠው አካል ወይም ካድሬ ቀርቦ ግምገማ ተካሂዶ በህዝብ ምሕረት የሚሰጠውም ከሆነ ህዝብ ምሕረት መስጠት አለበት። ወደ እርምጃም የሚካሄድ ከሆነ ህዝብ የሚሰጠው ውሳኔ መሰረት በመደበኛ ፍርድ ቤት የሚታይ ነገር ካለ በመደበኛ ፍርድ ቤት መካሄድ ያለበት ሂደቶች አሉ። በአጠቃላይ ፍትህን የፍትህን ስርዓት በጠበቀ መልኩ መካሄድ ያለበት ነገር መኖር እንዳለበት ነው የሚታየኝ። እና የህዝብ ግምገማ የሚባለው በዚህ መልክ ይቀጥላል። ከበደ ይቀጥላል፣ ወረዳም እያለ ሄድ ይችላል። ምክንያቱም እነሱ እኮ ህዝብን ሲፈልጉ ለእነሱ መሳሪያነት ሲፈልጉ ህዝብ ይሰበስባሉ። ግምገማ ሲሆን ደግሞ ብቻቸው ይገማገማሉ እና ዛ ላይ ነገሮች አሉ። በደል እየደረሰ ያለው በህዝብ ላይ ነው። ችግር እየደረሰ ያለው የመልካም አስተዳደር ጦት ያለው ህዝብ ላይ ነው እና ህዝቡ ባላገወቀ ሁኔታ ነስተ ሽፋፍ እኮ ነው እያለፈው ያሉት። ስለዚህ በአጠቃላይ ስር ነቀል የሆነ ግምገማ ይካሄድ ከተባለ የኢህአደግን ካድሮች ከታች እስከ ላይ ድረስ ያለው መገምገም ያለበት ህዝቡ ነው። አቶ አዳነ እናንተ እንደ ተቃዋሚ ፓርቲ የዚህ መንግስትና ኢህአደግ የያዙት ጥረት አ ጋር የምትሆኑበት ሁኔታ የለም። መድረክ የለም። እርስዎ ቅድም እንደገለጿቸውም የአማራ ክልል ቃል አቀባይ እንደገለጹት የፖለቲካ ፓርቲዎች በዚህ በኩል ቢሰለፉ አጋሮቻችን ናቸው የሚሆኑት የሚል መልእክት አስተላልፈው ነበረ። የላችሁ መድረክ እንግዲህ እስካሁን ድረስ አልተጋበዝንም። እኛም እንደናንተ ከማስ ሚዲያ ሰምተናል። እንዳውም አሁን በቅርቡ በፌዴራል ደረጃ ላይ ያው ከተቃዋሚ ፓርቲዎች ጋር ድርድር እናካሄዳለን የሚል እንትን በኢትዮጵያ ቴሌቪዥንና ሬዲዮ ሰምተናል። ከዛ ውጭ እስካሁን ድረስ በግልጽ ወደኛ የመጣለን እንትን የለም። ዞሮ ዞሮ ግን በትክክል እውነት ኢህአዴግ ነፍስ ገዝቶ ድርድሩን ከተቃዋሚዎች ጋር አካሄዳለሁ የሚል ከሆነ ለህዝብ ችግር ፈች እስከሆነ ድረስ እኛ የማንደራደርበት ምን ምክንያት የለንም። ይህን ሲባል ያለምንም ቅድመ ሁኔታም መደራደር እንችላለን። ምክንያቱም ከምንም በላይ መቅደም ያለበት ህዝብ ነው እና የህዝብ ችግር እስከፈታ ድረስ በድርድር እንሳተፋለን። እስካሁን ድረስ ግን በማስ ሚዲያ ከተቃዋሚዎች ጋር እንደራደራል ከመስማት ልጅ በዚህ እንደራደር የሚል እስካሁን የደረሰልን ነገር የለም። አንድ ወቅት ፓርላማ ስብሰባ በአፈጉባኤ አባዱላ ሰብሳቢነት ስልሳ ሁለት ፓርቲዎች ተገኝተናል። እዛ ላይ ወደፊት ያው በግምገማና በድርድር አካባቢ ላይ እንገናኛለን የሚል እንዲሁ ቀንጨድ ያለች ነገር ሰምቻለሁኝ። ከዛ ውጭ ግን እስካሁን ድረስ በተግባር ላይ የዋለ እንትን የለም። ይህን ያው በተግባር የዋለና እንደራደር በህዝቡ ብሎ ኢህአዴግ እውነት ከልብ አስቦ ድርድር የሚጠራን ከሆን እንደራደራለን። አሁን እናንተ ለመደራደር ዝግጁ መሆናችሁን እየገለጹ ነው አቶ አዳነ። ኢህአደግም በራሱ በኩል ይህንኑ ስሜት የሚያንጸባርቅ መንገድ እየተከተለ መሆኑን እየተናገረ ነው። ለመሆኑ ይሄ መድረክ ነገ ቢከፈት በጥቅሉ በደል፣ ሙስና የመሳሰሉ የሚባሉ ውንጀላዎች አሉ፣ ክሶች አሉ፣ በመንግስቱ ባለስልጣናትና በካድሬዎች ላይ የሚሰነዘሩ። ያ መድረክ ነገ ይከፈት ቢባል እናንተ የተዘጋጁ ዝርዝር አላችሁ? በደል ስትሉ ምን ማለታችሁ ነው? የአስተዳደር ጉለት ስትሉ ምን ማለታችሁ ነው? ሙስና ስትሉ ምን ማለታችሁ ነው? በማስረጃ የተደገፉ በስም የምትጠሯቸው ባለስልጣናት መጠየቅ አለባቸው የምትሏቸው በየትኛውም ደረጃ ያሉ በእጃችሁ የሚገኝ ያሉ ዝግጁ ናችሁ? ለመሆኑ በእናንተ በኩል እንዳውም ቢገርምህ ባለፈው አንድ ጊዜ አንተ መሰለኝ ፕሮፌሰር በየነጋ አቀባይ ነበር ሚ አዎ፣ በዚያን ሰዓት አንድ ሁለት ሶስት አራት ብዬ የሰጠሁ ነጥቦች አሉ። በነዛ ዙሪያዎች ላይ ከፍተኛ የሆነ እስከ ቀበሌ ድረስ የወረደ ስል መቀል የሆነ ጥናት አካሄደን ቢያንስ ወደ አርባ ሁለት አይነት ችግሮችን ነቅሰን አውጥተን ኢህአዴግ የፈጸማቸውን በነዚያ ላይ ምን መደረግ አለበት የሚል ሁሉንትን አድርገን በጥናታዊ ጽሑፍ ደረጃ ላይ ወደፊት ኢህአደግ በድርድር ቢያቀርባቸው እነዛን እንደ አማራጭ ዘም እንደምንቀርብ እና በሁሉም ነጥቦች ላይ ተጨባጭና በጣም በአሳማኝ ደረጃ ላይ የምናቀርባቸው መረጃዎች ሁሉ ይዘን እንደምንቀርብ ነው የምንነግርህ። እስከ እርቅ መንግስት ድረስ ሊያስኬድ የሚችል ራሱን የቻለ ማኒፌስቶ አዘጋጅተን ነው እየጠበቅን ያለ ነው። ኢቨን እዚህ ቦታ እዚህ ቦታ እዚህ ቦታ ብለን መጠቆም የምንችልበት። ለምሳሌ ሙስናን ብትወስድ የት ቦታ ምን አይነት ሙስናን እንደተካሄደ ምን አይነት በደል እንደተፈጸመ በወንዝ ልጅነት ምን እንደሚሰራ የቤታ ዲሞክራሲ ልጆች ቅድሚያ ስራ እንደሚሰጣቸው ወዘተ ብዙ ብዙ ነገሮች አጥንተን እንደውም በጥቅል ወደ አርባ ሁለት ችግሮችን መቅሰም አውጥተን ይዘን እየጠበቅን ነው ያለነው። በተጨባጭ ነው። እነዚህን ደግሞ የምትፈልጋቸው ከሆነ እኔ መድረኩን ቢሰጠኝ አንድ ሁለት ብዬ ሁ ምን እንደገና ዘድርገ ሊሰጥ ይችላሉ። አሁን በጣም እንፈልጋለን። ህዝብ የማወቅ መብት አለው፣ እናንተም የማሳወቅ ግዴታ አለባችሁ እና በዚህ ሁኔታም ይመስለኛል ችግሮችን መፍታትና መወያየት የሚቻለው ስለዚህ እነዚህ አሉ የሚሏቸውን ችግሮች በዝርዝርና በማስረጃ የተጨበጡትን እንደዚሁ እየተመላለስን እንነጋገራለን፣ ለህዝብ እናቀርባለን። እኛም በቃ አርባ ሁለት ምን ነጥቦች እሰጥሃለሁ። እንዳውም ምን ገርም ነገር እኮ ያው እንግዲህ አይደርሳችሁም እንደሆነ እንጂ በኢትዮ ምህዳር አውቅቸዋለሁ እኔ። አሁን ያው ከእናንተ ከአንድ በታችሁ መስማት አንድ ነገር ሆኖ እያለ ይገባኛል። ስለዚህ እዛም ላይ መግለጫ የሰጠሁት ኔ ሲሆን አንድ ሁለት ሶስት ብዬ እሰጥሃለሁ። እሺ፣ አቶ አዳነ ጥላሁን የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ በድጋሚ መልካም የገና በዓል ይሁንሎት። መልካም ዘመን እንዲሆን እንመኛለን። ከአሜሪካ ድምጽ በእኛ በኩል አመሰግናለሁኝ። ለጊዜው እኔም በጣም አመሰግናለሁ። ለእናንተም መልካም አዲስ አመት ይሁንላችሁ። እንደዚሁም ደግሞ ድርቡ በዓል የገናም በዓል መልካም የገና በዓል ይሁንላችሁ። ለሁሉም የሬዲዮ አዘጋጆች በመያሱን የከበረ ሰላምታ አቅርብልኝ። አመሰግናለሁ፣ አመሰግናለሁኝ። ደህናምሽው አሁን የምናልፈው ትላንት ወደ ተከበረው እና ዛሬም ድረስ ስሜቱ ስላለው የገና በዓል አከባበር ሃይማኖታዊና ባህላዊ የአከባበር ሁኔታ ነው። የምስራቅ ጸሐይ መድኃኔዓለም የትርጓሜ መምህርና የስብከተ ወንጌል ኃላፊ መጋቤ ሐዲስ ሮዳስ ታደሰ 17 የሚሆኑ ሃይማኖታዊ መጻሕፍትን ጽፈዋል። አሁን በአዲስ አበባ ዩኒቨርሲቲ በጥንታዊ ጽሑፍ ጥናት ዶክትሬት ዲግሪ እየሠሩ ናቸው ስለ ገና በዓል ከጽዮን ግርማ ጋር ቆይታ አድርገዋል። መጋቤ ሐዲስ ለአሜሪካ ድምፅ ማብራሪያ ለመስጠት ስለመጡ በጣም እናመሰግናለን። መልካም የገና በዓል እንኳን አደረሰዎት። እንኳን አብሮ አደረሰን ሁላችንም ላለሁ። ዛሬ የገና በዓል አከባበር ባህላዊና ሃይማኖታዊ ምንነት፣ እንደዚሁም ትርጓሚውን በተመለከተ ማብራሪያ እንዲሰጡን ተገቢና ትክክለኛ ሰው የጋበዝነው ብለን እናምናለን እና እንደው ሁልጊዜ የገና በዓል ሲከበር በኢትዮጵያ ይሄ ማብራሪያ በመገናኛ ብዙሃን ይጠየቃል፣ ይነገራል። ግን ሁሌም የሚመጡት ትውልዶች አዳዲስ ናቸው እና ሁልጊዜም ይሄ ትንታኔ ያስፈልጋልና ገና ከሚለው የገና ቃል ብንነሳና እንግዲህ ታሪካዊ አመጣጡ ግዕዝ ነው የሚለዋሉ፣ እንዲሁም የገና ከሚል የግሪክ ቃል ነው የመጣው የሚለዋሉ ከሱ ቃል እንነሳ። ገና የሚለው ቃል ትርጉሙ ምንድን ነው እንደዚሁም አመጣጡስ እንዴት ነው ከሚለው እንግዲህ የሊቃውንት እንደሚተርኩት ከሆነ ጌና የጽርቃል ነው ጌኔዮ ካለው የጽርቃል የወጣ ሲሆን ልደት ማለት ነው። ብሔራውያን ሊቃውንትም ይህን ይዘው ገኒን ገኒኖት ካለው የግዕዝ ግስ ያወጡትና ንዑሳን ቀጽ አውጥተው ገናና የሆነ የክርስቶስ የልደት በዓል በማለት ይፈቱታል። በዛም ሆነ በዚህ ግን ልደት ማለት እንደሆነ ሊቃውንት ይመሰክራሉ። ይህ የገና በዓል ገና የሚለውን ስያሜ ይዞ በኢትዮጵያ መከበር የጀመረው ከመቼ ጀምሮ ነው? በእውነት እንደ ቤተ ክርስቲያን ሊቃውንት ትምህርት ኢየሱስ ክርስቶስ በተወለደ ዕለት በዓሉን ማክበር ጀምረናል ብለን እናምናለን። ምክንያቱም ክርስቶስ የተወለደው ኢትዮጵያዊ ንጉሥ ባዜን በነገሰ በስምንተኛው ዘመን እንደሆነ የታሪክ ድርሳናት ይመሰክራሉ። እንግዲህ ክርስቶስ በተወለደ ዕለት አመሀ ወይም እጅ መንሻ ይዘው ከሄዱ ሶስት ነገስታት መካከል አንደኛው ኢትዮጵያዊ ነው እና ይህም ይዘን በእውነት ኢትዮጵያ ልደተ ክርስቶስን ማክበር የጀመረችው ገና ኢየሱስ ክርስቶስ በተወለደ እለት ነው ብለን እናምናለን። መጋቤ ሐዲስ እንግዲህ ይሄንን ታሪክ እጅ መንሻውን ካቀረቡት መካከል አንዱ ኢትዮጵያዊ ነበሩ የሚለውን እንደ አፈ ታሪክ የሚቆጥሩት አሉ። በአፈ ታሪክ የመጣ ነው የተጻፉ በጽሁፍ በሰነድ የተቀመጡ ማስረጃዎች የሉም ብለው የሚከራከሩ አሉ እና እሱ ላይ ምንድን ነው ማስረጃው? ይሄንን ለማለት ያበቃው በሰነድ የተቀመጠ እሱን የሚያመላክት ነገር አለ ወይ? አለ። አለ በርካታ የታሪክ ተመራማሪዎች ጥናት አለ እንጂ ምናልባት ያንን የታሪክ መዝገብ ካለ ሊሆን ይችላል ብዬ እገምታለሁ። ምክንያቱም ይህን የተስማሙበት ብሔራዊያን ሊቃውንትስ ብቻ ሳይሆን ዓለም አቀፍ የታሪክ ተመራማሪዎች ጭምር ነው። አንደኛ ቅዱሱ መጽሐፍ ምስክር ይሆነናል። ይሄ አንደኛው ምልከታ ነው። ትልቁ ነገር ለእኛ ለክርስቲያኖች ከምንም በላይ ቅዱሱ መጽሐፍ ምስክራችን ነው። ሁለተኛ ደግሞ በሚነገረው በትውፊቱ ሁሉ በተለይ በስምንተኛው መቶ ክፍለ ዘመን ቅዱስ መጽሐፍ ቅዱስ መጽሐፍ ሲሉ መጽሐፍ ቅዱስ ማለቶት ነው። መጽሐፍ ቅዱስ ላይ ኢትዮጵያዊ መሆኑን የሚጠቅሰው ምኑጋ ነው? በማቴዎስ ወንጌል ምዕራፍ ሁለት ላይ የጥበብ ሰዎች እንደሆኑ ነው የሚጽፈው። ነገር ግን አስቀድሞ ቅድም እንዳልኩት ቅዱስ ዳዊት ኢየሱስ ክርስቶስ በሚወለድ ዕለት እጅ መንሻ ነገስታት እንደሚያቀርቡለት እነዚያም ደግሞ ምን እንደሆኑ ጭምር በጠቀሰበት በመዝሙር ሰባ አንድ ላይ ኢትዮጵያ ብሎ ጠቅሷል። ስለዚህ ያ ትልቅ ምስክራችን ነው። ሁለተኛ ደግሞ በስምንተኛው መቶ ክፍለ ዘመን በርካታ ታሪኮችን ያጠና ብዙ ምርምርን ያቀረበ ፔዴ የተባለ በጣም የታሪክ ምሁር ላቲን ሰው ነው። ተመራማሪ ነው ብዙ መጽሐፍትን የጻፈ ነው። በታሪክ እውቀቱ እጅግ የመጠቀ ነው። ኢትዮጵያዊ እንደሆነ በተለይ በዲዳስፋ የሚባለው ባልዛር ብሎ በመጥቀስ የፊቱ መልክ ጥቁር እንደሆነ ጭምር በጽሩ ቋንቋ ራሱ በግሪኮች ራሱ ኢትዮጵያ ማለት ኢትዮፕስ አንደኛው ትርጉም ፊታቸው በፀሐይ እየጠቆረ ነው። ይህም ይዞ ከሶስቱ ነገስታት መካከል አንደኛው እንደሆነ ጽፏል። ሌላው ደግሞ አሁን በአውሮፓ ታሪክ እንመልከትና እንመርምር ከተባለ ለምሳሌ አውሮፓውያን ከሰባተኛው መቶ ክፍለ ዘመን በተለይ እስከ አስራ ሁለት ድረስ በፕሪስተር ጆን ላይ ከፍተኛ ጥናት አድርገዋል። መቼም የፕሪስተር ጆን ታሪክ ዓለም አቀፍ እውነታ ነው። ምንክደው ነገር አይደለም። እና ከፕሪስተር ጆን ወይም ካህኑ ዮሐንስ የፖርቱጊስ አሳሾች ኢትዮጵያ እንዳገኙ ጽፈዋል። ደግሞ በጥንት ትውፊቶችም ወይም የታሪክ የክሮኒክልስ የምንላቸው ዜና መዋሎች በሙሉ የሰብአ ሰገል የባልዛር አንዱ ትውልድ እንደሆነ ነው የሚጻፈው እና ፖርቹጊሶች ጭምር የፖርቹጊስ ታሪክ የኢሮፕያን ታሪክ ብናጠና ነቤዴ የጻፉትን ብናይ እነዚህ ሁሉ ሰዎች ተስማምተውበታል። ለምሳሌ እንኳን የልደትን በዓል አስመልክቶ በሚሰሩ ፊልሞች ላይ አንዱ ከርቤ ያቀበለው ጥቁር ማለት የእኛን መልክ ይዞ እንዲተውን ነው የሚያደርጉት። አሁን የልደት ፊልሞችን ሁሉ በምንመለከትበት ጊዜ ይሄ ሁሉ ምስክር በመያዝ አባቶቻችንም ያስተማሩንን በመከተል ኢትዮጵያውያን ክርስቶስ በተወለደ ጊዜ እጅ መንሻ እንዳቀረቡ ምስክርነትም እንናገራለን። እንደዚህ አይነት ሀሳቦች ሁልጊዜም በውይይት እንደዚሁም በእምነት የሚታለፉ ነገሮች ናቸውና ወደ ሌላ ጥያቄ ልለፍ። ገና ዋነኛው ነገር የክርስቶስን መወለድ ምክንያት በማድረግ የሚከበር በዓል ነው ይህም ሲባል እንግዲህ የተወለደው አንድ ክርስቶስ ነው ነገር ግን ሁለት አከባበር አለ የአውሮፓውያን አቆጣጠርና የኢትዮጵያውያን አቆጣጠር የሚባል አንድ ክርስቶስ ከተወለደ እነዚህ አቆጣጠር ልዩነቶች እንዴት ነው የተፈጠሩት እንግዲህ አሁንም ምናልባት ለራስ ማድላት አይሁንና ትክክለኛውን አቆጣጠር ይዘን የምናከብረው እኛ ኢትዮጵያውያንን ብዬ መናገር እችላለሁ ይህን ያልኩበት ምክንያት በጥንት ጊዜ ኢትዮጵያ ከብሉይ ኪዳን ወደ ሐዲስ ኪዳን የተሻገረች ሀገር ናት። ስለዚህ ቀን አቆጣጠሯን ብናይ ስርዓቱን የጠበቀ የቅዱሳት መጻሕፍትን ያማከለ ነው። የምዕራቡ ዓለምን ብናየው ግን ከአምልኮ ተጣወት ወደ ክርስትናው ተሸጋግሯል። ለምሳሌ ፀሐይን ያመልኩ ነበረ። ምዕራባውያኑ ፀሐይን ሲያመልኩ ለብዙ ዘመን ቆይተው፣ በተለይ በተለይ ደግሞ በሰሜኑ ንፍቀ ክበብ አካባቢ ህዳርና ታኅሳስ አካባቢ ቀኑ ያጥርና ሌሊቱን ይረዝምበት ነው። በዚህ ምክንያት የሚያመልኳት ወይም አምላካችን ብለው የሚከተሉት ፀሐይ ይታመናል ወይም ይደበቃል የሚል ምልከታ ነበራቸው። ይሰወራል ልክ ዲሴምበር ሀያ አምስት ሀያ ስድስት አካባቢ ፀሐይ መውጣት ትጀምራለች በሰሜኑ ንፍቀ ክበብ። ስለዚህ አምላካችን ፀሐይ የተወለደበት ዕለት ብለው የፀሐይን ቀን ዲሴምበር ሀያ አምስት እና ሀያ ስድስት ያከብሩ ነበረ። ይህ እንግዲህ ከጥንት ጀምረው ይዘው የመጡት ባህል ሲሆን በኋላም በሶስት መቶ ሀያ ዓመተ ምህረት ላይ ታላቁ ቆስጠንጢኖስ ወይም ኮንስታንታይን ዘግሬት የሚባለው የንግስት ሌኒ ልጅ በትረ መንግስቱን በተረከበ ጊዜ የጣዖታትን እየዘግቶ አብያተ ክርስቲያናትን ከፍቶ በመላው አውሮፓ ብሔራዊ እምነት መሆኗን ባወጀ ሰዓት ያው የክርስቶስን ልደት እንደኛው ታህሳስ ሃያ ዘጠኝ ባልሳሳት ወደ ጃንዋሪ ሰባት ይመስለኛል ያከብሩ ነበረ። ነገር ግን የክርስቶስን ልደትም እያከበሩ የፀሐይን ቀን ማክበራቸውን አላቆሙም ነበረ። ስለዚህ ነገስታቱ ጨንቋቸዋል። ክርስትናን ከተቀበልን በኋላ እንደገና ክርስቲያኖቹ የፀሐይን ቀን እያሉ ያከብራሉ። ለእኛ ለክርስቲያኖች ደግሞ ፀሐያችን ኢየሱስ ክርስቶስ ነውና ለምንድን ነው ከጃንዋሪ ሰባት ወይም ከታህሳስ ሀያ ዘጠኝ ወደ ዲሴምበር ሀያ አምስት ሀያ ስድስት አምጥተን በዓሉን ማክበር ለምን አንችልም ብለው ያንን ለውጠው ዛሬ ድረስ ያው ዲሴምበር ሀያ አምስቱን ሀያ ስድስት የልደት በዓላቸውን ያከብራሉ። ነገር ግን አሁን ለምሳሌ እንደ ሩሲያ እንደውም አንዳንድ ክርስ የክርስትናው ጥንት የነበሩት ክርስቲያኖች ግን ዛሬም ድረስ ታህሳስ ሃያ ዘጠኝን የሚያስቡ ሀገራት አሉ። ሆኖም ግን ሀገራችን ኢትዮጵያ በዚህ ነገር ውስጥ ያልተበረዘች ያልተከለሰች በመሆኗ ትክክለኛውን በዓል ይዛ ክርስቶስ በተወለደበት ዕለት ታህሳስ ሃያ ዘጠኝን በዓሉን ስታከብር ምዕራብውያን ግን ቆስጠንጢኖስ ያወጀውን አዋጅ ምክንያት በማድረግ ወደኋላ መለስ ብለው ያው ባለ ልደትም ቀደም ብለው ያስቡታል። እንግዲህ መጀመሪያ ላይ ሲጀምሩ ለራስ ማድላት እንዳይሆንብኝ ብለዋል፣ ግን ያው አድልተዋል። የእኛ ያልተበረዘ ያልተከለሰ ነው ብለዋል። ነገር ግን እንደዚህ አይነት ነገሮች እንዳልኩት ጥናትና ምርምር የሚጠይቁ ናቸው እና በዚህ ጉዳይ ላይ እርስዎ የዶክትሬት ዲግሪ ተማሪ ኖት። ይህንን ጥናቶች በማድረግ በዚህ ጉዳይ ላይ ከአውሮፓውያን አጥኒዎች ጋር የተደረጉ ውይይቶች፣ የተደረጉ ጥናቶች ይኖሩ ይሆን፣ እሱን የመፈተሽ እድል አግኝተዋል? በትክክል ምክንያቱም በሀገርም በውጭም የመውጣት ብዙ እድሉ ገጥሞኛል በተለያዩ ሀገራትም ያሉ ነገሮችን እከታተላለሁ ከአለም አቀፍም በዚሁ በዚሁ ሙያ ውስጥ ያለው በመሆኔ ከብዙ የቀን አቆጣጠር የካሌንደር ባለሙያዎች ጋር የመገናኘቱ እድሉ ገጥሞኛል ይህን እውነታ እነሱም የሸሸጉት አይደለም በኢንሳይክሎፒዲያቸው ብንመለከት በተለያዩ የእነሱ እራሳቸው የምርምር ጽሁፎች ብንመለከት የጻፉት ነው ለምሳሌ እንኳን ልጥቀስልሽ 2012 ላይ የሮማው ፖፕ ቤኔዲክት የጻፉት መጽሐፍ አለ። አማዞን ላይ ይገኛል ብዬ አስባለሁ። በሚሊዮን የሚቆጠሩ ኮፒዎች ነው የተሸበቸበው መጽሐፉ። ያን ጊዜ ሁለት አነጋጋሪ ነገሮች ተናግረዋል። ምንድነው ያሉት? ኢየሱስ ክርስቶስ ዲሴምበር ሀያ አምስት አልተወለደም ተሳስተናል ብለው ጽፈዋል። ጂሰስ ክራይስት ኢንፋንቲ ናሬቲቭ የሚል መጽሐፋቸው ላይ እንደገና ደግሞ ምን ብለው ጽፈዋል? ዲዮናሲዎስ ኤክሲጊዩስ ሰባት አመትን ጨምሮ አሳስቶብናል ብለው ጽፈዋል። እኛ አሁን ሁለት ሺ ዘጠኝ ነው፣ ምዕራባውያን ሁለት ሺ አስራ ሰባት ላይ ናቸው። መሳሳታቸውን ጭምር ጽፈዋል። ይህ ብቻ ሳይሆን በርካታ የሃርቫርድ ምሁራን፣ የዲቪኒቲ ስኩል ምሁራን፣ የካሌንደር ባለሙያዎች፣ የክሮኒክለሮች በአጠቃላይ የጻፉት እውነት ነው። ወደ ሌላ ጥያቄ ስሻገር ገና የክርስቶስን መወለድ መሰረት አድርጎ የሚከበር በዓል ይሁን እንጂ በኢትዮጵያ ደግሞ ባህላዊ አከባበር አለው ከባህላዊ አከባበር አንዱ እንግዲህ የገና ጨዋታ ነው የገና ጨዋታ የባህላዊ አከባበር ታሪካዊ አመጣጡ እንዴት ነው ከእምነት ጋር ይገናኛል ከሀይማኖታዊ እምነት ጋር ይገናኛል ባህላዊ አከባበሩ አዎ ይገናኛል። እንግዲህ አጠቃላይ የሀገሪቱን ባህል ብንመለከት ያለባበሱ ስርዓት፣ ያመጋገቡ፣ ያካሄዱ በብዛት ከነገር ሃይማኖት ከክርስትናው እምነት የወጡ ናቸው። ከቅዱሳን መጽሐፍት ከቅዱሳን አበው የወረስ ናቸው ናቸው እና አሁን ባህሉን ብንመለከት የገና ለምንድን ነው የገናን ጨዋታ ከልደት ጋር ያገናኘው ተብሎ ሲነገር እንግዲህ አባቶቻችን የተናገሩት ትውፊት አለ። ትውፊቱን እንዳለ ማስቀመጥ መልካም ነው። ለምሳሌ አሁን ዘንግ አለ። ቆልመም ያለሽ ናት የምትመታ ጥሩር የምትባል ናት። ክብ ናት እና ትመታለች። ወዲያ ወዲህ እየለጉ ጨዋታውን ይጫወታሉ። ይህም የመጣው ምን ይላሉ አባቶቻችን፣ ሁለት ትውፊት አላቸው። ሁለቱንም ባስቀምጥ ጥሩ ነው ብዬ እገምታለሁ። አንደኛው ሶስቱ ነገስታት፣ አይቴ ሀሎ ዘተወልደ ንጉሠ አይሁድ የተወለደው የአይሁድ ንጉስ ወዴት አለ እስመርኢን ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ ኮከቡን በምስራቅ አይተን ልንሰግድለት መጥተናልና ብለው መጥተው ሄሮድስ የምንጠየቁት ጊዜ ያው ካህናቱን ጠይቆ በቤተልሔም ክርስቶስ እንደሚወለድ ተረድቶ ሂድ ወደ ቤተልሔም እኔ መጥቼ እሰግድለት አለሁ ንገሩም ብሏቸዋል። ይህም ብሎ ዝም አላለም ይላሉ ሊቃውንት አባቶቻችን መምህራኖቻችን አንድ ሰላይ መሀላቸው ከቶ ነበረ አጥር ያለ ድንክ ነገር ነበር ይባላል። እና ኮከቡ ከሰው ሲደርሱ ይሰወራቸው ነበረ። እና ኮከቡ በድንገት ጠፋባቸው። እንዴ ምንድን ነው ነገሩ? ብለው ሲፈልጉት ያ ሰላይ ላይ ተገኘ። ከዚህ በኋላ እነዛ አብረዋቸው የነበሩት ወታደሮች ያን ሰላይ አንገቱን ቆርጠው በሰይፋቸው ወዲያ ወዲህ ብለው አንገቱን እያንከባለሉ ተጫውተውበታል። ስለዚህ ሩም አነስ ያለች ድቡልቡል ነገር ተፈልጋ በዘንግ እየተመታች ያ መመታቱ ያ ተቆርጦ አንገቱ መንከባለሉ ይታወሳል ብለው ቃውንት ይናገራሉ። ሁለተኛውና ደግሞ ትልቁ ትውፊት ግን ያው እንደሚታወቀው በገና ጨዋታ አይቆጥም ጌታ ይባላል። በነገስታቱ ዘመን ነገስታቱ፣ መኳንንቱ፣ መሳፍንቱ ዝቅ ብለው ከትሑታኑ ማለትም ከወታደሮቹ ጋራ ዝቅ ዝቅ ያላቸው ጌቶች ከሎሌዎቻቸው ጋራ ይጫወታሉ በገና ዕለት። ያን ጊዜ ቢፈነከት፣ ቢደማ፣ ቢሰደብ ለምን ተሰደብኩ ለምን ተመታው አይልም እና አጤ ምኒልክ እንኳን ስደቡን እስቲ ይሉ ነበር ይባላል። ገና በዓል ልሸደብ ስደውኝ ይላሉ። ከዛ በኋላ ተጫውተው ቢመቱም ቢቆስሉም እንኳን ለምን ቆሰልኩ አይባልም። ተቃቅፈው፣ ተሳስመው፣ ዘፍነው፣ ተጫውተው ሁሉም ወደ የቦታው ወደ የማዕርጉ ይመለሳል። በተመሳሳይ መልኩ ክርስቶስን በተወለደ ጊዜ ልዑላን የሆኑ መላይክትና ዝቅ ያሉት እረኞች አብረው በአንድ ላይ ውለዋል። በዚያን ዕለት ነገስታቱ፣ መኳንንቱ ከታች ካሉት ከሎሌዎቻቸው ጋር እንደሚውሉ ክርስቶስ ሲወለድ ደግሞ ሌላ የሆኑ መላእክት ዝቅ ዝቅ ካሉት ከእረኞች ጋራ ዮሐንስ አፈወርቅ የተባለ ሊቅ ምን ይላል? ይኸም አሐደ መሬተ ሆኑ መላእክት ወሰብ ከመይሰብ ብህቦ ለክርስቶስ በቃል አሚን በባ መስገን አንድ ቤተሰብ ሆኑ ብሎ እንደተናገረ ልዑላኑ ከትሑታኑ ጋር አብረው በመዋል መላይዝ ከረለኞች ጋራ መዋላቸውን ያስባሉ። ይሄ እንግዲህ አባቶቻችን ያወረሱን ትውፊት ነው። እንግዲህ ረዘም ያለ ስለሆነ እንደው አድማጮቻችንም ገናም በዓል እየሰሙ እያዳመጡም ስለሆነ የምንዘልቀው ውይይታችንን ወደ ሌላ ከማሻገራችን በፊት ከዚህ ከገና ባህላዊ አከባበር ጋር በተያያዘ የሚዘመሩ ዝማሬዎች ወይም ዘፈኖች አሉ ወይ? እንደው ካሉ እርስዎ የሚስቦትን በዓሉን የሚያስታውሶትን እንደው አንድ ቢጋብዙንና ደግሞ ወደ ሌላ ጥያቄ ብንሄድ። እንግዲህ የተለያዩ ዝማሬዎች አሉ። አሁን በባህሉ ራሱ ይዘፈናል። በሀገር ቤት እንደውም ለገና ለጥምቀት ያልዘፈነች ቆንጆ ስደዱ አስገበያ ለሀያ መናገሮ ይባላል። እንግዲህ የኤርትራ በዓል መሆኑን መናገር ነው። በቤተ ክርስቲያን ደግሞ በጎል ሰከበ በአጥር ተጠብለለ ቤዛ ኩሎ አለም ዮም ተወልደ በበረተኛ በጨርቅ ተጠቀለለ የዓለም መድኃኒት ተወለደ ይባላል። ርይዎ ኖሎት አይኮትዎ መላይክ ትረኞች አዩት መላይክት አዩት አይኮትዎ መላይክ መላይክት አመሰገኑት ለዘተወልደም ቅድስት ድንግል ቅዱስ ድንግል የተወለደው እየተባለ አማን በአማን መንክር ስብሐተ ልደት የለቱ ምስጋና ድንቅ ነው እየተባለ ያው ይዜማል። እንዳሉት እንግዲህ እንዳሉት በጣይመ በጣይመ ዜማ ያሰሙታል። እንዳሉት እንግዲህ የገና በዓል ያው የደስታ በዓል ነውና እዚች ጋር ገታ አድርገን እንደው አንድ ሙዚቃ ተጫውተን ተመልሰን እንመጣለን። እንግዲህ እናመሰግናለን። ያው አድማጮቻችን፣ በውይይታችን በዓል በዓል እየሸተታቸው እንደሆነ ተስፋ እናደርጋለን። ና ከዜማው በፊት ስለ ባህላዊው የገና ጨዋታ ነበር ስንነጋገር ቆየ ነውና፣ አሁን ይሄ የገና ጨዋታ በኢትዮጵያ ይዘወተራል ወይ? እንግዲህ ምናልባት በገጠሩ አካባቢ ሊዘወተር ቢችልም እንደው እንደ ድሮ አይመስልም። ቀዝቀዝ ያለ ነው። አንዳንዴ እንግዲህ ሳናውቀውም ወይም ታውቀን ቢሆን በምዕራባውያን ቅኝ ግዛት ቅኝ ያልተገዛች ሕዝብና ሀገር ሆነ ነገር ግን ሳንወድ በግድ በአእምሮ ቅኝ ተገዝተን ያው የነሱ ባሪያዎች ወደ መሆን ተቃርበናል እና ምዕራባዊ ምዕራባዊ የመሽተት በኮንሰርት የማክበር እንጂ ባህሉን የጠበቀ በመጠበቀ መልኩ ብናከብረው ለእኛም ውበታችን ነው። ሌላው ከገና በዓል ጋር ተያይዞ የሚነሳው የጾምና የእርድ ጉዳይ ነው። በገና በዓል እንግዲህ ይታረዳል። ልክ እንደ ፋሲካ ሁሉ በገና በዓልም ታርዶ ይበላል። የዚህ ነገር አመጣጡ የዚህስ ጉዳይ አመጣጡ ምን ይመስላል? በዚሁ ላይ አድርገው እንደው ያጠቃሉልን። እንግዲህ ያው ቤተ ክርስቲያናችን በጾመ ነቢያት ነው እንግዲህ በዓለ ልደትን ከበዓለ ልደት አስቀድማ ጾመ ነቢያትን ታስባለች። ስብከት ብርሃን ኖላዊ በማለት ደግሞ ሳምንቱን ከፋፍላ ያው በጾም በጸሎት ነው። ስለዚህ ኢየሱስ ክርስቶስ የተወለደበትን የልደትን በዓል ደግሞ በደስታ ነው እና የምናከብረው ያለው ያለው በሬውን አርዶ በቅርጫ አብሮ ይበላል፣ በጉን አርዶ፣ ዶሮ አርዶ፣ ጠላውን ጠምቆ በደስታ በዓሉን የሚያከብርበት ስለሆነ ቅዳሴው መንፈቀ ሌሊት ላይ ነው። እኩለ ሌሊት ላይ ሥርዓተ ማሕሌቱ ይጀምራል። ከሁለት ሰዓት ጀምሮ ሊቃውንቱ ስቡ ውዱስ ብለው ማህሌቱን ይቆማሉ። ስድስት ሰዓት ላይ ስርአተ ቅዳሴው መንፈቀ ሌሊት ላይ ያው ክርስቶስ የተወለደው በአስር ሰዓት ነው ተብሎ በሊቃውንቱ ስለሚነገር ያው ሌሊት ቅዳሴው ስርአተ ቅዳሴው ተከናውኖ ወደ አስር ሰዓት አካባቢ ሊቃ ከቅዳሴ ይወጣሉ ምእመናን፣ ሥጋው ደግሞ ተቀብለን ሁላችንም አስቀድሰን ቆርበን እንወጣለን። ከዛ በኋላ ደግሞ ቤት ያፈራውን ነገር ያው በቀድሞ ስለሚታረድ ያው በዋዜማው ማለት ነው። ያው ያለውን ዶሮውንም ምኑንም ቀምሶ ከቤተሰቡ ጋር ያው በደስታ ያከብረዋል በዓሉ። በጣም እናመሰግናለን። መልካም በዓል ይሁንሎት። ለአድማጮቻችን ደግሞ እስቲ መልካም በዓል ተመኝተው እንሰነባበት። ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለአምላካችን ለፈጣሪያችን በመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን በሰላም አደረሳችሁ። ለሳችሁ በዓሉ የበረከት በዓል እንዲሆንልኝ ከፍተኛ ምኞቴን ገልጻለሁ። መልካም በዓል ለመላው ኢትዮጵያውያን ሲደርሳው ዳመጡ ጽዮን ጥሩ ውይይት ነው ያደረጋችሁት፣ አመሰግናለሁ በአድማጮች ስም። ድምፃዊ ደመረ ለገሰን መያዝሽንም ነግረሽኛል። አንድ ዜማ ደግሞ ትጋብዥን። አዎ፣ ሰለሞን ይዣዋለሁ። ከደመረ ጋር አልተላቀቅንም። ደመረ ትላንትና በሙዚቃ ቃና ፕሮግራም ላይ እንግዲህ አይነበረ ና ብዙ ጥሩ ቆይታዎች ስላደረግን እንደው አድማጮችም በጣም ስለወደዱት እሁድ ላይ እስቲ ደግሞ ዛሬ በዓሉ አሁን ተከብሮ እያለቀ ነው፣ ደመረን በድጋሚ ጋበዝኩት ዛሬ ያመጣሁት ለተለመደው የእሁድ ፕሮግራም አድማጮቻችን ዛሬ በገና በበዓሉ ማጠናቀቂያ ላይ ስለምንገኝ አንድ ዘፈን እንዲመርጥልን እንዲቀብዝልንና። ና እንዲያው እንኳን አደረሳችሁ፣ በዓሉን በሰላም በማሳለፋችሁ እንኳን አደረሳችሁ እንዲለን ነው በድጋሚ ወደዚህ ያመጣሁት። ደመረ የአሜሪካ ድምጽ የሁለት ቀን ተሳታፊ ይሆነሃል እና ዛሬም እንኳን አደረሳችሁ በልልን አድማጮቻችንን። ለመላው የሀገሬ ሕዝቦች እንኳን አደረሳችሁ ላለሁ መልካም የአውድ አመት በዓልና፣ በጤና በሰላም ኢትዮጵያኖች ሁሉ በአንድ ላይ የምንኖርበት ዘመን ያርግልን ብዬ እላለሁ። እሺ ለዛሬ የእሁድ ፕሮግራም አድማጮቻችን፣ ምንድን ነው የምትጋብዝልን ዜማ ከአውደ አመት ዘፈኖች ወይስ ከበዓል ዘፈኖች? የአውደ አመት ዘፈን ቢሆን ዛሬ እንግዲህ ጥሩ ነው። ምክንያቱም እሁድ ላይ ነው ያለነው፣ የገና በዓልን አክብረን እያጠናቀቅ ነው፣ ምሽት ላይ ነው የምንገኘውና ከገና በዓል እንደው አንድ ዜማ ወግ ባህል ሲደርሳው ዳመቱ፣ የሀገራችን በዓል ሲመጣ ባመቱ፣ ልዩ ነው ልዩ ነው ድምቀቱን፣ አቤት ደስ ማለቱ ባህላችን፣ ሲደርሳው ዳመቱ፣ የሀገራችን በዓል ሲመጣ ባመቱ፣ ልዩ ነው I'm <muchas> a ገና ነገር ከሆነ አይቀር መቼስ ለገና ያልሆነ ዝግጅታችን ቀጣዩን በገና ላይ ያተኩራል። አቃቤ ሰላም ቆምጫምባው ስለ ገና ይናገራሉ። በደርግ ዘመን የአውራጃ አስተዳዳሪ የነበሩት አቃቤ ሰላም ቆምጫምባው ዛሬ የህግ ጠበቃና አማካሪ ናቸው። በልማት ስራዎች በአስተዳደርና፣ በተለያዩ ማህበራዊ ክንውኖች ስለ ተሞላው ህይወታቸው በሰፊው ተጨዋውተናል። ለዛሬ ስለ ገና የተናገሩትን እናሰማችሁ። ሰለሞን አባተን ያነጋገራቸው ጤና ይስጥልኝ አቶ ቆምጬ እንደምንድን ኖት ጤና ይስጥልኝ ሰላም ሰነበታችሁ ደህና ነን እግዚአብሔር ይመስገን እንኳን አደረሳችሁ እንኳን በሰላም አደረሳችሁ እንኳን አብሮ አደረሰን እርስዎንም ከነ ቤተሰቦ እንኳን በሰላም አደረሰዎት እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ አሜን በቅድሚያ ለጊዜው አመሰግናለሁኝ እስቲ ማንነቱን ከአድማጮቻችን ጋር ያስተዋውቁልኝ እሺ አቃቤ ሰላም ቆምጫም ባሁን የምባል አቃቤ ሰላም ማለት የቤተ ክርስቲያን ሹመት ነው እንግዲህ የተወለዱት እዚሁ ደብረ ማርቆስ አዋሳኝ እዚሁ ጎዛመን ወረዳ ማጃንገታም ቀበሌ ነው። መቼም የእርሶ ስም የወረዳ አስተዳዳሪ ከነበሩበት ጊዜ ጀምሮ በድፍን ኢትዮጵያ ይታወቃል ብል የተሳሳትኩ አይመስለኝም። በቁም ነገሩም በቀልዱም በሆነውም ባልሆነውም አንዳንዱም ለቆምጨ እየተሰጠ ይመስለኛል። እና የኢትዮጵያ ሕዝብ የሚያውቀት ይመስለኛል ከኮሎኔል መንግስቱ ኃይለ ማርያም ባልተናነሰ ሁኔታ በሳቸው ጊዜ እና እንደውም አሁን ምን ብዬ ልጥራቸው እስቲ እያልኩኝ ሳስብ ነበረ ጓድ ቆምጬ ልበላቸው አቶ ቆምጬ ልበላቸው እያልኩኝ አቃቤ ሰላም ነኝ አሉኝ። እና ለመሆኑ ምን ብዬ ልጥራወት? አሁን እንደው ስንነጋገር ማን ልበል? አቶ ልበል? ጓድ ልበል? አቃቤ ሰላም ልበል? አቃባ የሰላም ቆምጫን የሚለው እስከ ጠቅላይ ቤተ ክህነት ድረስ የሚታወቅ ና፣ በዚህ በቤተክርስቲያን ልማት ስሰራ ስለ ቅርሳ ቀስ ጥበቃ፣ ስለ ጎጅና ልማዳዊ ድርጅት እነዚህ ሌቦች ላይ በርካታ እርምጃዎች ስለምወስድ፣ እዚያ ላይ ተጸንቶ አቃቤ ሰላም እንበለው፣ ይህን ያህል ስራ እየሰራ ተብሎ ከዚያ ተጸንቶ የመጣ በመሆኑ አቃቤ ሰላም በባልና አልጠላውም። አቃቤ ሰላም ማለት ሰላም ጠባቂ ነው። አቃቤ ሰላም ሰሞኑን፣ የገና ሰሞን ነው። እስቲ ስለ ገና ደግሞ ትንሽ ለአድማጮቻችን ይንገሩልን። በተለይ ደግሞ እርሶ ያሉበት አካባቢ ጎጃም በስፋት ነው የሚከበረው ይሄ በዓል ሰሞኑን። ሁሉና ለመሆኑ ገና ምንድን ነው? ና ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም እኛን ለማዳን የተወለደበት ነው። መወለድ ብቻ ሳይሆን ደግሞ ያው በሰንበት ቀን የሞተበትና ስቃይ እያየበት ነው። ለእኛችን ነው ያንኩል ስቃይ የሚቀበል በመብረቅ ማጨማለቅና በደቂቃ ውስጥ እንትን ማለት እየቻለ የእኛ ለማሳየት ነው። እና ስለዚህ ይሄ በጠቅላላ የኦርቶዶክስ እምነት ተከታይ ብቻ ሳይሆን በእግዚአብሔርና በሌላ እምነት ተከታዩም ቢሆን የሚያምን ከሆነ እውነትና ሀቅ መያዝ አለበት ነው በሀገሬ በጎጃም በዚህ በጭዋው በኩሩ ህዝብና እና በቆፍጣናው ህዝብ ግን ገና በጣም የተከበረ ነው። እኔም በወጣትነቴ ያው ሀየበል ሀየበል እንላለን እንልና ገንዘብ ይለመናል። በግ ሙክት የሚሰጠናለ በዚያ አመት ስለት ያለዋለ ያ ሙክት ከተሰጠነ በኋላ እህል ውሀ ይሰጠናል። ሁሉን ይሰጠናል። ያው ህዝብ በሙሉ ተሰብስቦ ሽማግሌዎች ይመጣሉ። ወጣቱ ይመረቃል። ሩጠህ ቅደም ታድረ ቃል ሀገራችንን ሰላም ያደርግልን። በጠላት ወረራ ዘመንም ይሁን በምንም ይሁን ወጣቱ ነው ሀገር ያዳን፣ በወጣትነታቸው ነው ሀገር ያዳኑ የሚል ይመረቃል። ወጣቱ ይመረቃል፣ በጣም ይመረቃል። እና እዚያ ላይ በሚገባ ይመረቃል። እዚህ መልእክት፣ አድባረ ቅዱስ ማርቆስ ቤተ ክርስቲያን አጠገብ የሚገኘው ቤተ መንግስት፣ እዚያ ላይ ክቡር ደጃማይ ፀሀይዋይ ንቋሀይ ንቋሀይ በተገኙበት ላይ የአድባራት ና የገዳማ ታለቆች ና የአገር ሽማግሌ ተሰብስቦ ይከበር ነበር። ከዚያም ደግሞ ቀጥሎ ደግሞ ነልቦ ራስ ምሮ ኃይለ ሥላሴ እነ ንጉሥ ተክለ ሃይማኖት በነበሩበት ይከበራል። ባላት ሁሉ ይከበራል። እና ሌላው በአጠቃላይ የገና ባል አሁን አሁን ካህናቱ ቁሟል። በየትኛውም ደብር በሙሉ ቁመው ነው ከአስራ ሁለት ሰዓት ጀምሮ ቁመው ነው የሚያድሩ። የሪት ነው የሚቀደስ። ይሄ ምንድን ነው? ስብሐት ለእግዚአብሔር፣ ሰማያቶ ሰላም በምድር በምድርም በሰማይም ሰላሙን አምጣልን። እንኳን በሰላም ተወለድክልን ነው እንግዲህ የአለም ብርሃን ነው። ስለዚህ ለዚህ ለታላቁ ጌታ ለአለም ብርሃን ለምን መጸለይ ያንሰናል? ለምን ሆ ማለት ያንሰናል? ሌላው ቅድም እንደገለጽሁላችሁ ፖሊስና የጦር ሰራዊት ነበረ። ዚህ ቀሪ ክፍል አስረኛ ነበር። ሰታ ላይ ራሱ ፖሊሶች ነጭ ልብስ ለብሰው ወይሞት አንታካትቀው ከሀገሬው ህዝብ ጋራ በጣም ይጫወታል። ከዚያ ኋያ ላይ ይገባል። በሁሉም ማጥቢያ ገና ጨዋታ አለ፣ ውሃ ዋና አለ፣ ኳስ ጨዋታ አለ፣ ውድድር አለ። የትኛው አሸነፈ ነው እና ጎበዞች፣ በጣም የነቃ በጣም ጎበዝ የሆነ ሰው ሊለጋ ሲል ያቺን ጥንጓን ከዚ ላይ ነጥቆ ወስድበትና አሸንፎ ያ ይለጋል። ብድቡ ከሰነፉ ላይ ይነጥቀዋል። ስንፍና ሲያሳይ ሩሯና ውድድር አለ። ያን የሚመለከተው ህዝብ ማት ነው እና ያቺ ሩሯ ምንላት ባለሙያ፣ የጠበብ ባለሙያ ተቆዳ የሚሰራ ጥንግ አለ ይሰፈዋል እንዲያጡ ደግሞ ትንንሽ ልጆች ደግሞ እንደዚህ እንጨቷን ለሁለት ቆርጠው ውጭ አዳት እንጨት ተብሎ ማስፈነደ ያችን ቆርጠው ይተዋወታሉ። አሁን የከተማችንን አስተዳደር እኛ አንደኛ ስፖርት የሚለማመዱበት ሁለተኛ ገና የሚጫወቱበት መሬቱ ተይዞ ሳያልቅ ቦታ እያዘላቸው አሁን አበክሮ እያዘላቸው የሚለውን እየነገርነ እየተከታተልነ የወጣቱን የሚያስደስትና ህፃናቱን የሚያስደስት ስራ እየጮህን ነው ያለ። ነው ለመሆኑ፣ ገና ለምን ገና ተባለ? የልደት በዓል የሚሉ አሉ። ለምን ብርሃን ልደት እየተባለ አይቀጥልም? ከየት የመጣ ስም ነው ይሄ ገና የሚባል ስም? ስለሚጫወት ነው እኮ ገና ማለት እኮ ቁልፍ የቆላ ሽመል ከታች ተደራ ውስጥ የቆላ ሽመል አጥቃጥ ያለ ይወጣል። ያ ደግሞ ካልወጣ ደግሞ ባህር ዛፉ ተከትክቶ ደግሞ እንደዚሁ በቆመጥ ያን ይላል እና ዋናው ትልቁ የገና በዓል የጌታችን የመድኃኒታችን የሱስ ክርስቶስ ከሰማየ ሰማያት መውረዱን ከድንግል ማርያም መፈጠሩ ያለ ዘርዓ ብእሲ መፈጠሩ በእኛስ መፈጠሩ ነው ዋናው። እሺ፣ ግን ይሄ ገና ተብሎ የሚጠራው ግን ጫዋታው ነው ማለት ነው። ጨዋታው ነው ገና የሚባለው። ሀየበል ሀየበል ስትሉ እንዴት ነው? በዝማሬ ነው? በህብረት ነው? እንዴት ነው የሚባለው ይሄ ጨዋታ? ያን ጊዜ ያቀነቅናል የኔማ ጌታ የሰጠኝ ሙክት፣ ግንባረ ቦራ ባለ ምልክት ይላል እንደዚህ ቻለ። ግጥም እየገጠመ ሲል ከፈተው በሩን እየጀትያን ከፈተው በሩን እየጀትያን ይላል እና እንደዚህ እያለ የዛሬ አመታ ድረስ እያድርስህ ይላል ስለዚህ ባሉ አውደ አመቱ በብሔራዊ ደረጃ ብቻ ሳይሆን በዓለም አቀፍም ጭምር የታወቀ ስለሆነ ሕዝቡ ያገኘውን ገንዘብ ይሰጣል። ገንዘብ ያ ይመረጣል። የቃል አቀናቃኝ አለ፣ ተቀባይ አለ። ያ ገንዘብ ተጠራቅሞ ቁጥጥር አለው፣ የሳል ሹም አለ። በሬ ይገዛና ያዚያ ያለው ያው ሕዝብ በሙሉ ይጠራና ወጣቱ በሽማግሌ ይመረቃል። እና ምርቃት ነው። እና ጥሩ ቡራኬ፣ ጥሩ ምርቃት ነው። ስለዚህ ያ ወጣቱ ደግሞ በዚያ ምረቃ የደካማ ቤት መጠገን፣ ባፈርና ውሃ ልማት ጥበቃ መስራት፣ ወንጀል የሚጠፋ ማድረግ በዚያ በዚያ በዚያ በዚያ ሁሉ ላይ ይጠቃቀምበታል። እርስዎ ለመሆኑ ተጫውተው ያውቃሉ? የገና ጫወታ በጣም እንደ ወረዳ አስተዳዳሪ ይጫወታሉ? እንዴት ነበሩ? ጥሩ ይጫወቱ ነበር። አሁን በሚዞርበት ወረዳ ሁሉ የቅዱስ ጊዮርጊስ ማህበር አለ የወታደሩ እና

እና እርሶ ብርቱ ተጫዋች ነበሩ። በገና ጨዋታ በጣም የሚበልጠ ይሞልቷል እንጂ እኔ ደስ ይለዋል እ ስገባ ጨዋታ ደስ ይለዋል፣ እግር ኳስም ስገባ ደስ ይለዋል፣ እጅ ኳስም እንዲስመታ ይበረታታል ስፖርተኛ ሁሉ። ይቺ የገና ጨዋታ ደግሞ አንዳንድ ጊዜም ቂም መወጣጫም ነች። በሌላ ጊዜ እንደው ሰው ሊያጠቃ ያሰበውንም አጋጣሚ ጠብቆ የሚያጠቃበት ነው። ይባላል። አይ ድሮ የሆነ እንጂ ትምህርት ይሰጣል። ረብሻ ማንሳት፣ ሕገወጥ ስራ መስራት፣ በስነ ስርአቱ መጫወት እንጂ ኳስ ላይ መደባደብ፣ እንደዚህ ማድረግ የሚለውን እኮ እናስተምረዋለን። አስተዳደርና ጠባው ፖሊሱ ምን ይሰራል? ይሄን የሚሰራ በገና ጊዜ ሰብልም ተሰብስቦ የሚገባበት ወቅት ነው እና የጥጋብ ጊዜ ከሚባሉ በዓሎች አንዱ የገና በዓል ነው። አዎ ትክክል። እና በዚህ ጊዜ ስ በአሁኑ ሰሞን ወዳለው ሁኔታ እንምጣና ምን ይመስላል? እርስዎ ያሉበት አካባቢ አቃቤ ሰላም ጨንበው፣ ገበሬው ነፍሱን አያውቀውም። ሰብል ስብሰባ ላይ ነው አጨዳ፣ እንደገና ደግሞ አውድማ እየጣለ ነው እና እንደወጉ ቢሆን እንደወጋወጉ አውድማ አይደለም ወይ የገበሬ ሰርጉ ይላል። ጠላው፣ ድግሱ ሞልቷል። ሆ እያለ ነው የሚለው ያንን ሆ እያለ ነው ይሄንን። ምን ነው ምነው? በቅዳሜ ምነው በእሑድ ያርሱ። አበዳሪው ሳለ ይጓደዳል ዋሱ። ድህነትን ለማለት ነው። ያረሰማ ጎበዝ ጽርፍ የነጠነቀ ወፍጮ እያጎራ መስከረም ዘለቀ ይላል። የሌለው አይፈጭም ማለት ነው። መዱ መመድ ወፍጮ አሁን እንኳ ታች ሆኗል። እድሜ ለእርሶ ያቺ የምትንደቀደቀዋለች በየቦታው ያንታን ማንነው? ዶክተር ገረመው ደበሌ እና

በጣም በጣም አመሰግናለሁ። እናንተም እግዚአብሔር ይስጥልና፣ እግዚአብሔር ያክብራችሁ። አሜን። ሰለሞን እንግዲህ ከአቃቤ ሰላም ቆም ጫምባው ጋር ሰፋ ያለ ጥሩ ይትን ያደረጋችሁት፣ ቀጣዩን ለመስማት እኔ ራሴ ጓጉቻ አለው። አቃቤ ሰላም ቆም ጫምባው ስለ ማንነታቸው ወደፊት ያጫወቱናል። በሚቀጥለው ዝግጅታችን ይዘን እንደምንመለስ ተስፋ አረጋለሁ። ሰ መልካም። በጣም ብዙ ቁም ነገሮች ውስታዎቻቸውን አጫውተውኛል። በልማት በስራ በቀላቀልዱም ታውቂያቸዋለች። አዎ፣ እንግዲህ አዎ፣ ብዙ የሚታወሱባቸው ጉዳዮች አሉ። በሚቀጥለው ፕሮግራማችን እሱን እንሰማዋለን። ጽዮን ግርማና ሶሎሞን አባተንን። ጽዮን በነገራችን ላይ ላንቺም መልካም የበዓል ሰሞን መልካም የሥራ ዘመን እንዲሆንልሽ ይመኝልሻለሁ። ሶል እኔም ላንተ መልካም የሥራ ዘመን ይሁንልህ። አመሰግናለሁ። መልካም በዓል። አንድ ሙዚቃ አንተን ጨምሮ ለመላው አድማጮቻችን አንድ ሙዚቃ እንጋብዝ። አጫጭር የማጠቃለያ ዜናዎችን አሰማለሁ። በአንድ ፍልስጤማዊ ይነዳ የነበረ ከባድ መኪና ሆን ተብሎ በእስራኤል ወታደሮች ላይ ባደረሰው ጥቃት አራቱን ገድሎ ሌሎች አስራ አምስት ማቁሰሉን ፖሊስ አስታውቋል። ከተጎዱት መካከል አንደኛው እስራኤላዊ ለሕይወቱ ያሰጋዋል ተብሏል። የፖሊስ ቃል አቀባይ ይህን የዛሬውን ጥቃት የሽብርና ከባድ መኪና በሰዎች ላይ መንዳት የተካሄደ አሰቃቂ ተግባር ሲል ጠርቶታል። ባለሥልጣናት ስለ ሁኔታው ሲገልጹ ጥቃቱ የደረሰባቸው የእስራኤል ወታደሮች አርሞን ሃናጂቭ አደባባይ ከአውቶቡስ ሲወርዱ ከባዱ መኪና ምልክት ሳያሳይና ሳያስጠነቅቅ በቀጥታ በወታደሮቹ ላይ ሄዷል ብለዋል። የከባድ መኪናው አሽከርካሪ ፍልስጤማዊ ወዲያውኑ ተተኩሶበት መገደሉንም ባለሥልጣኑ አስረድተዋል። በኢራቅ ዋና ከተማ በባግዳድ ሁለት የአጥፍቶ ጠፊ ቦምብ ጥቃቶች በትንሹ ለሀያ ሰዎች ሕይወት መጥፋት ምክንያት መሆናቸውን ባለሥልጣናት አስታውቀዋል። የማጠቃለያ ዜናዎቹ እነዚሁ ናቸው። የተከበራችሁ አድማጮች፣ የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞው ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም መልካም ገና እያልን እንሰናበታችኋለን። አብረናችሁ የቆየነው ነው ጽዮን ግርማና እኔም ሶሎሞን አባተንን ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና እደሩ።